موسيقى <applause> okay, لا ما አቶ ስንታየው በቀለ የእግል ስቱዲዮ ሜልበርን ባለቤት እና የፎቶግራፍ ባለሙያ። ሜልበርን ውስጥ በብዛት የምትታወቀው ማህበረሰቡን በፎቶግራፍ ሙያ በማገልገል ነው የምትታወቀው። በቅርቡ ደግሞ የኤስቢኤስ የአማርኛ ቋንቋ ፕሮግራማችንን በሙያ በፎቶግራፍ አንሽነት ተቀላቅለሃል ለዚህም በኤስቢኤስ የአማርኛ ቋንቋ ባልደረቦች ስም እንኳን በሰላም ወደ እኛ መጣ ለማለት እወዳለሁኝ። በዛሬው ቃለ ምልልሳችን የፎቶግራፍ ሙያዎችንና እንዲሁም ደግሞ ለወደፊቱ ለኤስቢኤስ የአማርኛ ፕሮግራማችን በሙያ ልታበረከተው ስላስብከው ጉዳዮች አንስተን እንነጋገራለን። እኔም አመሰግናለሁ። ወደዚህ ድረስ እንድቀርብ ስላደረጋቸው ያመሰግናለሁ በጣም በእለት ተእለት ስራ ሌሎች ስራዎችን የምትሰራ ቢሆንም በአብዛኛው ዚህ ሜልበርን ውስጥ የምትታወቀው ወይም አውስትራሊያ የምትታወቀው በዚሁ በፎቶግራፍ ና ቪዲዮ እንደ መሆኑ መጠን እንዴት እንደጀመርከው ብትገልጽልን። ይሄ መቼም ሙያ ነው፣ ትምህርት ያስፈልገዋል፣ የስራ ልምድ ያስፈልገዋል። ና አነሳሰን እስቲ ብትነግረን። አመሰግናለሁ። እኔም ያው ተወልጄ የመደኩትበት እዛው አዲስ አበባ ቢሆንም እዛ ከሁለት ወደ ቦሌ መስመር የሆነ ፎቶ ስቱዲዮ ቪዲዮ ክሊፖች የሚሰሩ አሉ እና እዛ አጋጣሚ ክሊፕ ሙዚቃ ሲሰሩ አብሬያቸው ቪዲዮ ሲቀርጹ ፎቶም ሲሰሩ እሄድ ነበር አብሬ እንደውም ክሊፕ ብዛት በሚሰሩበት ሰዓት ላይ ካሜራ በማገዝ በመያዝ ላይት በመያዝ አብሬያቸው በሚሄድ ሳይ ፍላጎት አደረብኝ እና በጣም ደስ ብሎ የነበረ ማየው ፎቶም ቪዲዮም እያወኩ ሄድኩ። ከመማር በላይ በልምድ እሰራ ነበረ ካሜራ በቃ እያገዝኳቸው ስለነበረ እና እሱ እሱ ይመስለኛል የዛኔ ፍላጎቴን ጨምሮልኛል እናም በዛው እየቀጠልኩበት አንዳንዴ ቢሆን የሚሰሩት አንዳንዴ ሲገኝ ስራቸውን ስለሆነ አብሬ የሚሄደው ጎን ለጎን ግን ዋና ስራ ግራፊክ ዲዛይን ነበረ። ባነር፣ እስቲከር፣ ቢዝነስ ካርድ፣ የተለያዩ ነገሮችን እዛ ከ2 እስከ ቦሌ ባለ ውስጥ ሰራ ነበረ እና እነሱን ስራዎች ነው። ሰፊ ረጅሙ ዓመት ሰባት ወይ ስምንት ዓመት እንደዛ ሰርቻለው። ከዛ በኋላ እዛ በፎቶ ሲሰሩ በማየት ሰርግም ሲሰሩ አብሬ በመሄድ ወደዛ ሙያ ገባው። እዛ ወደዚህም ስመጣ ደግሞ የግራፊክ ዲዛይኑ ላይ ስራ ማግኘት አልቻልኩም፣ ግን እዚህ መጥቼ ቤተክርስቲያን ሁሉም ጋር በሚባል የዓመት በሚሆን ሰዓት ላይ በየደብራቱ እየርኩ ጥምቀትን ተከታታይ ረጅም አምስት ስድስት ዓመት እየርኩ ፎቶ አነሳለሁ። ማንም ሳይጠቀኝ ፎቶ ቪዲዮ እያነሳው እሰጣቸዋለሁ። እነሱም ፌስቡክ ላይ ሚዲያ ላይ ፖስት ያደርጋሉ። እኔም ሳስፋ ይሆናለሁ ስለምወደው ነውና ሳልጠየቅም እስክጠረም ሳልጥበቅ ሄጄ ነው የማነሳው የመጀመሪያን ግን በቃ እንደ አመሰግነው እዚህ ሀገር ቮለንተር እንድሰራ ቻንሱን ያገኘሁት ዶክተር ማየነሽ ኢትዮጵያ መንሳ ሊያንስ ጋር ከስድስት አመት በላይ አገልግያለሁ። በየአመቱ ተጠርቼ ተከፍሎኝ አይደለም ደስ ብሎኝ ሳገለግል፣ በቃ ፎቶ አነሳለው። ስራቸው ጥሩ ነበረ። ግን በዛው ሰው እየተዋወቅኩ ሄድኩ። ቤተክርስቲያን ሳገለግል፣ ወደ ቢዝነሱ ገባው ና ሰርግ፣ ልደት፣ ክርስትና የተለያዩ ነገሮችን መስራት ጀመርኩ። ሰኞስ ካሩ ሌላ ስራ አለኝ ዊኬንድ ላይ ግን እዚህ ስራ ስራለሁ። ለሊት ላይ ኤዲት አደርጋለሁ። ስራው በጣም ወደዋል። በጣም በቃ ፓሽን ስላለ ባገኘውት አጋጣሚ ካሜራም ላይትም የተለያዩ ነገሮች ይገዛሉ። መሰብሰብ ወዳሉ። ግን ችግሩ እንደ ኢትዮጵያ የሰው ኃይል የለም። በዛ ምክንያት ስራውን ትንሽ ወደ መቀነስ እንዲሄድ ያደርጋል። ለምን ኢትዮጵያ ፎቶ ካሜራም ያነሳለ ሁለት ወይ ቪዲዮም ሁለት አለ። ለላይትም ማን እንኳን ረዳታለሁ፣ ገመድም ይዝለት እዚህ በቃ ምንም ሰውን ማግኘት አንችልም። ቴክኖሎጂ አለ መሳሪያው አለ፣ ሰው የለም፣ የሰው ኃይል የለም። እሱ እሱ እንቸገራለን። አንዳንዴ ሰርግ ሲመጣ በቃ ማንቀበልበት ሰዓት ይመጣል። ግን እኔ ባገኘሁት አጋጣሚ ለብቻ የራሱ ክርስትና ድግሶችን ትራይፖር ላይ እያደረኩ ቪዲዮ ሁለት ቪዲዮ አንዳንዴ የሶስት ቪዲዮ አድርጌ ለብቻ የምሰራለሁ እና ደስ ብሎኝ ነው በቃ ማገለግለው የተለየ ነገርን በፎቶግራፍ ቀርጾ ማስቀመጥ የተለያየ ቪዎችን ማስቀረት ከጥበብ ጋር የሚገናኝ ነገር ነው። የፎቶ ማንሳት ተፈጥሮን ማድነቅ አይን ይፈልጋል፣ ልብ ይፈልጋል እና ብዙ ጊዜ በዚህ በፎቶግራፍ ጥበብ ውስጥ የምታነሳቸው ፎቶግራፎች ብዙዎቹን እኔ የማያቸዋለሁ። ጥሩ ጥሩ ፎቶግራፎች ነው የምታነሳው። እንዳልከውም እዚህ ሜልበርን ውስጥ የሚደረጉ የተለያዩ እንቅስቃሴዎች ላይም ብዙ ፎቶግራፎችን አንስተህ ለማህደር በሚሆን መልክ አስቀምጠሃል። እኛም ፕሮግራም ላይ የተወሰኑ ያንተን ፎቶግራፎች የምንጠቀምበትም አጋጣሚ ያለን፣ ለዚህ የምናመሰግናለን። እንደ ፎቶግራፈር እንዲህ አይነት እይታዎችን፣ ቦታዎችን እንዴት ነው የምትመርጣቸው? እኔ ፎቶዎች በማነሳ ሰዓት ላይ አብዛኛው እዚህ እድል ያለው በቃ እንደ ኢትዮጵያ ቱርናመንት፣ ቤተክርስቲያናት፣ ጥምቀት እና የአፍሪካን ፕሮግራም በሚኖር ሰዓት ላይ እዛ ሲሄድ ከለርፉ ሊሆኑ ነገሮች አሉ። በብዛት ጥምቀትን ይበልጥ ሊያስደስተኛል ባህላዊ ልብሶች እንደተለበሱ ከለፉ ሊሆኑ ነገሮች አሉ። ከባንዲራው ጋር ተጨምሮ የሆነ ግሬስ አለ ፎቶ ላይ። ግን በቃ የተዘጋጁ ሰዎች ፎቶ ከማንሳት እንቅስቃሴ ላይ ያለ ነገር ሲሆን ደስ ይለኛል። ምክንያቱም ያ ፎቶ ቦታውን ይገልጻል፣ ሁኔታውን ይገልጻል፣ ድባቡንም ይገልጻል በደንብ ብዬ የማስበው እና ኤዲት በማድረግበት ሰዓትም ደስ ይለኛል። የተበላሸን ቢኖር ድግግሞሽ ፎቶ አነሳለሁ። በቃ አንዱን ቀረብ ራቅ ሲል ከሁለት አንዱ የተሻለ ነ ድግግሞሽ ፎቶ በብዛት ሰዎች ተዘጋጅቶ ሲሆኑ እንደም እነሱም ሞያ አይወጣም፣ እነሱም ላይ አስደስቱም። በድንገት ሲስቁ ሳቁ ተብሎ ሳይሆን በድንገት ሲስቁ ወይም በአጋጣሚ ከርቀት በዙም እያደረኩ የወሰድኳቸው ነው። ቤተክርስቲያን አካባቢ በጣም አስደሳች ፎቶ የሚወጣል ብዬ ነው ማስበው። አሁን እዚህ ማህበረሰባችን ውስጥ የተለያዩ ዝግጅቶች ይደረጋሉ። ሰርግ ይኖራል፣ ምርቃቶች ይኖራሉ፣ የተለያየ ክርስትና ብዙ ጊዜ እንዲህ አይነት ፕሮግራሞች ተዘጋጅተው ፎቶግራፎች ይነሳሉ። በተለያዩ ስልኮች ተነስተው ለቦታ ወይም ደግሞ ለዝግጅቱ የሚመጥኑ ፎቶግራፎች ሲቀሩ አይታይም። ሁሉንም ማለት አይደለም። ለዚህ ተዘጋጅተው ለፎቶግራፍ በጀት በጅተው ፕሮግራማቸውን የሚያደንቁ ብዙ ሰዎች አሉ። እና በዚህ አጋጣሚ እንዲህ አይነት ዝግጅቶች ላይ ምን ምን ነገሮችን ማሰብ አለባቸው? ልክ ለጠጁ ለጠላው፣ ለውስኪው፣ ለምግቡ፣ ለልብሱ እንደሚታሰበው ያንን ትዝታ ቀርጾ ለቤተሰብ ለትውልድ ለማስቀመጥ የፎቶ አንሺዎች ሚና ምንድን ነው? አዎ እኔም ይህን እንደውም ጥሩ ጥያቄ ነው። በእኛም ስራ መናገር የምፈልገው ስለሆነ ብዙ ጊዜ ልደት የሚዘጋጅ ክርስትናም፣ ሰርግም ቢሆን ሁሉ ነገር የሚያልፍ ነው። ሰውም ያልፋል፣ ምግቡም፣ ዲኮርም ሁሉ ነገር የሚያልፍ ነው እና ፎቶ ነው ቀሪ፣ ማስታወሻም ይሆናል። በህይወት ያለውም የሌለውም ለሁሉ ነገር በጊዜው የነበረውን ነገር ስለሚገልጽ ጥሩ ሜሞሪ ነው የሚሆናቸው። ግን እውነቱን ለመናገር ብዙ ሰው ፎቶ የሚወዳ አለ፣ ቦታውን ለፎቶ የሚሆን አዘጋጅቶ ባለባበስን በዲኮር የሚዘጋጁ አለ። ግን አንጠቃላይ ላለ ማለት ነው እንጂ አብዛኛውን በሚቻል ሁኔታ በእኔ ስራ እየሁት የታዘብኩት ለፎቶግራፊ ቫሊዩ እንደማይሰጡት ነው የተሰማኝ። ለምን ባለቀ ሰዓት ይደውላሉ፣ ሳምንት ሲቀር፣ ለአዳራሽ ረጅም ጊዜ ለበሬ እና ለውስኪ የሚሰጠውን ቦታ እውነት ለመናገር ቦታ አይሰጡትም። ባለቀ ሰዓት ዋጋው ላይ ነው ፎከስ የሚያደርጉት። ፎቶን ቪዲዮ ይጠይቃሉ ግን ዋጋው ነው እንዲቀንስላቸው ይፈልጉት። ፕሪንቶች አይፈልጉም። በዩሲቢ ይቀበላል፣ በሊንክ ይቀበሉኛል። ግን እኔ ለማስረዳት ለማሳመን ሞክራለሁ። ግን እንግዳውን ለማስደሰት አነሱ ያሉ የልጆች ፕሮግራም ነው የማይሆንም። ስጋ ውስኪ ላይ አልኮሎች ላይ ነው ፎከስ የሚያደርጉት። ዲኮርና ፎቶግራፊ ምን እንጂ በደንብ ቦታ ተሰጥቶት ባጀት ቢኖረው ጥሩ ነው። ካለፈ በኋላ ይጸጸታቸዋል። ወይ በስልክ ምናም የተነሳ ጥራት አይኖረውም። ፕሮፌሽናል በሆነ ቢነሳ የማይደገም ነው። ጊዜውም ደግሞ የኤአይ ዘመን ነው። ሳ ካሜራ አይደለም። ከዛም በላይ አገር ቤት የተሻለ ነው ከዚህ በብዙ እጥፍ። አገር ቤት ትንሽ ፕሮግራሞች በብዙ ቪዲዮግራፈር፣ ፎቶግራፈር በድሮን የታገዘ ሁኔታ ነው የሚሰራው። ቴክኖሎጂም ያለው እዛ ነው እዚ እና ለወደፊቱ የምመክረው እንደዛ ነው። በቃ እነዚህ ማስታወሻዎች ያው ያደረጉ ያውቁታል ያመለጣቸውም ያውቁታል። እና ለፎቶ ትልቅ ማስታወሻ ነው ነ ብዬ መሰው ሌላው እንደ ልምድ የተያዘው ነገር አሁን ብዙዎቻችን ስልኮቻችን አሁን ብንከፍት በሺዎች የሚቆጠሩ ፎቶዎች አሉ። አብዛኛዎቹ ድግግሞች ሊሆኑ ይችላሉ። በትክክል ያልተነሱ ሊሆኑ ይችላሉ። አንዳንዴ ስልካችንን እንኳን ባጣነው ጊዜ የት እንዳሉ እንኳን የማይታወቁ በአካፕ ያልተደረጉ ሊሆኑ ሊጠፉ የሚችሉ ነገሮች አሉ። ወደ ቀደመው ዘመን ግን ስንመለከት ፎቶ ለመነሳት ፎቶግራፍ ቤት ሄዶ የመነሳት ባህል ነበር። አገር ቤት ፊልም ገዝቶ ካሜራ ይዞ መነሳት በነበረበት ጊዜ ፊልሙን የሚያስቀምጥ የለም። ፎቶሎ ተቻኩሎ ሄዶ አሳጥቦ አልበሙ ውስጥ ከቶ ለማየት ብርቅ ነበር። በየቤቱም ስኬሄድ መጀመሪያ ጠረጴዛ ላይ የሚቀርብልህ አልበም ነው። የቤተሰብ አልበም ነው እና ይሄ እንግዲህ ሁሉንም ማለት አይደለም። በተለይ በከተማ አካባቢ የሚኖረው ማህበረሰብ ይህንን ያደርግ ነበርናል። ፎቶ የተለየ ቦታ አለው በማህበረሰባችን ውስጥ በእኛም ሀገር ብቻ ሳይሆን ደግሞ በዓለም አቀፍ ደረጃም ነው። ዛሬ የፎቶ ኤግዚቢሽኖች ተብሎ በተለያዩ ቦታዎች የሚታዩት የዛሬ ስንት አመት ከሌ በሚባል ፎቶግራፈር የተነሳ ተብሎ በትልቅ ደረጃ የሚቀመጡ በጥቁርና ነጭ የተነሱ ፎቶግራፎች አሉና ትልቅ ቦታ አለው። አሁን ግን ብዙ ከመብዛቱ የተነሳ ፎቶውን በድሮው ልክ ሊጠብቁ የማስቀመጡ ነገር የለም። ማከማቸት ብቻ እንጂ በሚገባው ቦታ ላይ የማስቀመጥ ልማድ የለም እና እስቲ ስለዚህ ምን ትመክረን አለ? ከዛሬ አስር ዓመት በኋላ ሞባይል ስልኮቻችን ላይ የተጠራቀሙ ስልኮች ላናገኛቸው እንችላለን። ትዝታዎቹ ሊጠፉ ይችላሉ እና ምን ትመክረን አለ? ፎቶዎችን አደራጅቶ ስለማስቀመጥ ፎቶ እውነት ነው። በቃ ድጋሚ ማስታወሻ ዓመተ ምሕረቱንም ወቅቱንም፣ እድሜያችንም የነበርንበትን የሚያስታውስ ስለሆነ ፎቶ በብዛት እንኳን በስልክ የተነሳ አይደለም። በካሜራ እንኳን ሲነሳ ላይት ይፈልጋል። ፕሮፌሽናል ካሜራ ሪፍሌክተርም ጥላ እንዳይኖረው በተለያዩ ቦታ ይፈልጋል። ግን እነዛን ነገሮች በተቻለ መጠን እንደውም ኢትዮጵያ ፎቶ ቤት ሄዶ ዋጋውንም አዞም ሌላ ቀን ነው የሚመጣው። እዚህ ግን በየቦታው ለምሳሌ ኬማርት ማለት ይቻላል እንደነሱ የነ ቦታ ኦፊስ ወርክ እዛ አስር ሳንቲም በመክፈል በኬብልም ሰክቶ በስልክ ማንኛውም ስልክ በብሉቱዝ ምልኮ እዛ ፕሪንት አድርጎ በ1 ሳንቲም ወቃት ይቻላል። እና ጥሩ ማስታወሻዎች ናቸው። ስልክ ላይ በብዛት የተለያዩ ፕሮግራሞች ላይ ሰው ያነሳል። ቀጣይ ሌላ ፕሮግራም ሲኖር ስቶሬጅ ሲሞላባቸው እሱን ያጠፉታል፣ አያገኙትም። ወይ ደግሞ ብዙ ፎቶ ነበረኝ ግን ስልክ ጋር አብሮ ጠፋ ነው የሚሉት። በአሁኑ ሰዓት ጊዜው ቴክኖሎጂ ተራቋል። አይክላውድ ላይ የተለያየ መንገድ ማስቀመጥ ይቻላል። ወደ ኮምፒተር መገልበጥ ወይ ስቶሬጅ ሀርድ ዲስክ ላይ ማስቀመጥ ነገር አልተለመደም ጠፋብን በኋላ ስንጸጸት ነው ማየው። እኔ ብዙ ጊዜ ሰዎች እንደም ሲያዙ እንደ ራሴ ዋጋ ቀንስልኝ ሲሉ ምንድነው የማደርገው? በቃ በእንጨት ላይ ብሎክ ፕሪንት አድርጌ ይሰጣለሁ። እንደከፋፈላቸው በአልበም ፍሪጅ ለሚለጠፍ ማግኔቲክ ፎቶ እያደረጉ ይሰጣሉ። እሱ ያስደስታቸዋሉ። አቋሉ ሪዛልቱ ግን አብዛኛው ሰው ዋጋ የሚናገረው በቃ በዩኤስቢ በፍላሽ ይቀበላል፣ ያስቀምጣል። ከተወሰነ ጊዜ በኋላ እንደም አልከፍትም አለ እስከሚሉ ድረስ ወደ ኮምፒተር የማይገለብጡ ምን የሰጠዋቸውን ምክንያቱም ኦሪጂናል ፋይል ነው እና ለፎቶ የምንጸጸትበት እንዳይሆን ወረቀት ላይ ፕሪንት ይሻላል። እሱ ነው እኔ እንደውም እዚህ አውስትራሊያ ከመጣ በኋላ የወደድኩት ነገር ትምህርት ለመማር አለብኝ ብዬ አገር ቤቱን ትች እዚህ ፕሮፌሽናል ለመሆን መማር አለብኝ ብዬ አንድ አመት ተምር የነበረ እና ፎቶግራፊ አንድ አመት ከምን ስማር ከምንም በላይ ከካሜራው መማር በላይ ፋይል ማኔጅ ማድረግ ራሳችን ፎቶ አንስተን ራሳችን ኤዲት አድርገን ኮምፒተር ላይ ማኔጅ አድርጎ ማስቀመጠን ነው በደንብ ያሳዩን። ከሚማሩት ተማሪዎች ከሀዮቹ አስራ ስድስት የሚቻል ሁኔታ እኔ ፎቶ ተምሬ የኔንም የባለቤቴንም የልጆችን ፎቶ ፕሮፌሽናል የሆነ ፎቶ የትም ቦታ ይሄዱ አደለ ስቱዲዮ የለማ አነስተን ኤዲት አድርጌ ራሴ ማስቀመጥ ፈልጋለሁ ፕሪንት ማድረግ ነው የሚሉት እና እዚህ ደግሞ እንደሚታወቀው ፎቶ ስቱዲዮ እንደ ኢትዮጵያ የለም። የሚያማምር ልብስ ከሀገር ቤት በጣም ውድ ባህላዊ ልብሶች ሴቶች አብዛኛው ይመጣል፣ ግን ፎቶ መነሻ ስቱዲዮ ስለሌለ እንደምን ልደት፣ ክርስትና፣ ጥምቀት ላይ ሲያዩ በዚህ ልብስ ፎቶ የለኝም አንሳኝ ሲሉ እንደም በሚያሳዝ ሁኔታ ነው የሚጠይቁኝ። ምክንያቱም ያንን ልብስ ድጋሚ ላይነሱበት ወይ ላይ ልብሱት ይችላሉ። እነሱን ልብሶች ወደውት የፋሚሊ አንድ አይነት አሰፍተው ግን በስልክ ነው የሚነሱት ስቱዲዮ ስለሌለ። ግን የሰው ድግስ ላይ ሲመጡ ያነሳቸዋሉ ለብቻ እንድልክላቸው በጣም ለምነ ነው የሚጠይቁኝ። ደጋግሞ ደውሎ ይጠይቁኛል። እልክላቸዋለሁ፣ ግን ፕሪንት ግን አያደርጉትም በሌላም ጊዜ ወይ ጠይቁኝ ይሆናል እንጂ አያሳትሙ እና፣ ፎቶ ትልቅ ዋጋ አለው። በቃ መለስን ማንተካው ስለሆነ በስልክም ምናንሳ በካሜራም የተነሳ ነው የሆነ ስቱዲዮ ስለሌለ ፕሪንት ቢደረግ የተሻለ ነው። በአሁኑ ሰዓት ደግሞ ቴክኖሎጂ ተራቀዋል። ኦንላይን አዞ ፕሪንት ማድረግ ይቻላል። በእንጨት ላይ በመስታወት ላይ፣ በተለያዩ ነገር ማሳተም ይቻላል። ለሰውም ጊፍት መስጠት ይቻላል ሌላ ነገር ከመስጠት። በስራ ሂደት ውስጥ አስቸጋሪ የሚባለው ነገር ምንድን ነው? የምትፈልገውን ነገር ስታጣ፣ ልታነሳው የፈለግከው ነገር ድንገት ውልብ ብሎ ሲያልፍ፣ ወይም ደግሞ ባልጠበከው አጋጣሚ ደግሞ የሆነ ነገር ለፎቶግራፊ ሆኖ አጠገበ ሲቀርብ የሚሰጠው ስሜት ምንድን ነው? አሁን በዚህ ፎቶግራፊ ስራ በጣም ያስቸግረን አብዛኛ ሰዓት ነው። በብዛት የተለያየ ፓርክ የተለያየ ቦታ ፎቶ አንስተን ተመልሰን አዳራሽ እንደ ኢትዮጵያ ሰው ስለሌለ ራሳችን ቤታቸውም ሴቷን ቤት ወድን ቤት አንስተን ምንም አይነት ፕሮግራም ተመልሰን ፓርክም ሄደን ወደ አዳራሽ ስንመጣ መብራት ካሜራ መዘርጋታ አለ። እሱ ትንሽ ያስጨንቀናል። በረጅም ሰዓት ይወስድብናል፣ ያደክመናል። ከዛ በኋላ ነው ወደ ቀረጻ የምንገባው። ሌላው ደግሞ በምንቀርጽ ሰዓት ላይ ያለው ችግር ደግሞ ሰው ካሜራዎችን ቢይዝ የሰው ሀይል የለም እንጂ እዚያ ገር እንደፈለገ እየተንቀሳቀሰ የሙሽሮቹንም የእንግዶቹን አዳዲስ ነገሮችን ለመቅረጽ እየተንቀሳቀሰ ይቀርጻል። እኛ ግን ወይ ሁለት ወይ በዛ ከተባለ ሶስት ብንሰራ ስለሆነ ትራይፖድ ላይ ጥግ ጥግ የተለያየ ዳይሬክሽን ቀረብ ያለና ራቅ ያለ ዋይድ የሆነ ካሜራ አድርገን እናስቀምጣለን። አንዳንዴ ሰው ይከልላል፣ ሁሉም በስልኩ ይቀርጻል፣ ሰው ይከልላል። ስለዚህ በእጃችን ምን ይዘው አለ ትራይፖድ ላይ በተለያየ አንግል እናስቀምጣለን። እሱ ይጠቅመናል። አማራጭ አለ ድምጽ ማጠገም የሚረብሽ ካለን ካሜራ የተሸፈነም ከሆነ አማራጮች ያሉን። ከዛ ውጭ ደግሞ ራሳችን የተለያየ ፕሮግራሙ ላይ የምንፈልጋቸው አይነት ፎቶች እየተንቀሳቀስን በምናነሳ ሰዓት ላይ እያነሳን እያለ ካሜራው ላይ እናያለን። በቃ ያስደስተናል ጥሩ ነገር ሲወጣ ፎከስ ሲሆን አንዳንዴ እንቅስቃሴዎች ማል ሰው ይገባል ቦታ አይመችም፣ ጠባብ ቦታ ይሆናልና ሰው ስብስብ ይላል። እሱ ፓርት ላይ ሆኖ ጥሩ ፎቶ ሲወጣ ውስጣችን ደስ እያለን ነው የምንሄደው። ግን እዛው ጋር ደግሞ አንስተን ብንሄድም ገና ስጋትም የሆነው ሁሉም እዛ ስራውን ጨርሶ ይሄዳል። እኛ ግን ዋና ስራችን ቤት ገብተን ፎቶ ጥሩ ወጥቶልናል። ቪዲዮ ኤዲት ከመደረጉ በፊት ትንሽ ሀይላይት ታየት እናደርጋለን። የዛ ሰዓት ነው እርካታ የሚሰማል። ኤዲት ከመደረጉ በፊት ኤዲት ላይ አይደለም ዋናው ኦሪጂናል የተቀረጸው ቪዲዮና ፎቶ ፎከስ የሆነ የምንፈልገው አይነት ነገር መሆኑን ቤት ገብተን እናያለን እና ምንም አይነት ፕሮግራም ቮለንተር የሰራባቸው ቦታ ቤተክርስቲያንም ሰርግ የሚሆን ቤት ገብቼ ቢመሽን እገለብጣቸዋለን ፋይሉ እንዳይጠፋ ራሱ ሚሞሪ ካርዱም ላይ የምኖራል ኮምፒተር ላይ የሚገለብጣለሁ ግን እየገለበጠ ጎን ለጎን ፋይሎቹ ማየት አለብኝ ከዛ ላይ ያየውም ለቀጣዩም ምን መማር እንዳለብኝ ካየሁትም ከሪዛልትም ማላር ነው እና የእኛ ስራ እዛ ቦታ ያልቅ ቤት ገብተን ብዙ ገና ፎቶና ቪዲዮ ዴት ታበብቀና ጥሩ ነው። ስለምወደው ጥሩ ነው። አድማጮቻችን፣ በፎቶግራፍ ሙያ በቅርቡ የኤስቢኤስ የአማርኛ ቋንቋ ፕሮግራማችንን ከተቀላቀለው አቶ ስንታየሁ በቀለ ጋር የነበረን ክፍል አንድ ፕሮግራማችን በዚሁ ተጠናቋል። ቀሪውን ውይይታችንን እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።